በ19 በ25 እና በ31 ሜትር ባንድ አጭር ሞገድ እንዲሁም በኢትዮ ሳት ቨርቹዋል ቻናል 57 ዲግሪስ ዌስት ከዋሽንግተን ዲሲ የሚተላለፍላችሁ የዛሬ ቅዳሜ ጥር 28 2014 ዓ ም ዝግጅታችን ጀመረ። የሽብርተኝነትና ኢ ሕገ መንግስታዊ የመንግስት ለውጥ መበራከት ወቅታዊ የአፍሪካ ደህንነት ዋነኛ ፈተናዎች መሆናቸውን የህብረቱ ኮሚሽን አስታወቀ። ዘገባለን አገሩ አክብሮ መልምሎ ይመረጥልኝ ብሎ በዚህ መንግስት ተቋም ውስጥ በሚገባበት ጊዜ እንኳን በዛን የተሀላፍነት ላይ ያለ ግለሰብ ይቅርና ከታች እንደ ተራ ሰራተኛ እንኳን የማይታጠፍ የማይታረም ህግ አለ። የዓለም የጤና ድርጅት ኃላፊ እንዲሆኑ ተመርጠዋል። የመረጣቸውም የዓለም መንግስታት ናቸው። ብዙ ተቃውሞ ነበረ። ያኔ ወደዚህ ሲመጣ ተቃውሞ ደግሞ ከኢትዮጵያውያን በኩል ነው። ለምን እንደሆነ ያ ጊዜ ግራ ገብቶኝ ነበረ። አሁንም ግራ እየገባኝ ነው ያለው የዓለም የጤና ድርጅት ዋና ዳይሬክተር ዶክተር ቴድሮስ አዳህኖምን በተመለከተ በአንድ በኩል የመንግስትን ሀሳብ ከሚደግፉ፣ በሌላ በኩል ደግሞ ዋና ዳይሬክተሩ ስራቸውን እየሰሩ ነው የሚሉ ሰዎችን ጋብዘናል። በመንግስታቱ ድርጅት ውስጥ ከ30 ዓመታት በላይ የሰሩ ባለሙያዎችም እንግዳ አድርገናል። ዝግጅቶቻችንን በዌብሳይታችን አማሪክ ዶት ቪኦኤ ኒውስ ዶት ኮም በፌስቡክ አት ቪኦኤ አማሪክ ላይ በቀጥታ ማዳመጥ ትችላላችሁ። ጤና ይስጥልኝ። እንደምና መሻችሁ የተከበራችሁ አድማጮች። የምሽቱ አስተናጋጃችሁ ጽዮን ግርማ ነኝ። እስከ ምሽቱ አራት ሰዓት አብራችሁን ቆዩ። አሁን የሰዓቱን ዋና ዋና የዓለም ዜና እናስደምጣችሁ። ጤና ይስጥልን፣ አድማጮች እንደምናመሻችሁ። የምሽቱን የዓለም ዜናዎች የማሰማችሁ ደረጀ ደስታ ነኝ። የአፍሪካ ህብረት 35ኛው የመሪዎች ጉባኤ ዛሬ አዲስ አበባ ላይ ተጀምሯል። የሽብርተኝነትና የህገ መንግስታዊ የመንግስት ለውጥ መበራከት ወቅታዊ የአፍሪካ ደህንነት ዋነኛ ፈተናዎች መሆናቸውን የህብረቱ ኮሚሽን አስታውቀዋል። የህብረቱ ኮሚሽን ሊቀመንበር ሙሳፋኪ መሐማት በ35ኛው የመሪዎች ጉባኤ መክፈቻ ላይ ባደረጉት ንግግር የአህጉሪቱን የሰላምና የጸጥታ ችግር ለመቅረፍ አዲስ መንገድ መከተል አለብን ብለዋል። ጠቅላይ ሚኒስትር አብይ አህመድ ባደረጉት ንግግር ደግሞ በኢትዮጵያ ሰላምን ለማስፈን ስለሚደረገው ጥረት ያብራሩ ሲሆን ዘላቂ ሰላም ለማስፈን ያለን ቁርጠኝነት ፈጣን በሆነ መልኩ ይቀጥላል ብለዋል። ዝርዝሩ በቅዳሜ ምሽት ቀዳሚ ዘገባ ይቀርባል። የተባበሩት መንግስታት ቃል አቀባይ ኤሪ ካኒኮ ትላንት በሰጡት መግለጫ በኢትዮጵያ አፋር ክልል የሚካሄደው ግጭት በትግራይ ክልል እየጨመረ ያለው የሰብአዊ እርዳታ የሚሰጠው ምላሽ ወደ ክልሉ እንዳይገባ መሰናክል መሆኑን ገልጸዋል። በክልሉ በተነሳ ግጭት ከ200 ሺህ በላይ ስደተኞች መፈናቀላቸውንም ተናግረዋል። የተባበሩት መንግስታት ድርጅትም ሆነ አጋሮቻችን በአካባቢው ያለውን የችግር መጠን ለመገምገም ተቸግረናል ሲሉም ቃል አቀባዩ ተናግረዋል። ተደራሽነቱ ክፍት በሆነበት በአፋር ክልል 40 ሺህ የሚደርሱ ሰዎች ባለፈው ሳምንት የምግብ እርዳታ ያገኙ መሆኑንም ገልጸዋል። የተባበሩት መንግስታት የስደተኞች ኮሚሽንና አጋሮቹ በኢትዮጵያ ቤኒሻንጉል ጉምዝ ያሉትን ስደተኞች ለመርዳት እየተረባረቡ ነው ሲሉ የኮሚሽኑ ቃል አቀባይ ቦሪስ ቼሽርኮቭ ትናንት ጄኔቭ ላይ በሰጡት መግለጫ አስታውቀዋል። እንደ አውሮፓውያን አቆጣጠር ጥር 18 ቶንጎ በተባለው ከተማ በፌዴራሉ መንግስትና አማጽያ መካከል በተቀሰቀሰ ውጊያ በአቅራቢያው የነበረውና ወደ አስር ሺህ የሚደርሱ ስደተኞችን የሚያስተናግደው መጠለያ ካምፕ መቃጠልና መዘረፉን ቃል አቀባዩ አስታውቀዋል። በሌላኛው መጠለያም ላይ በደረሰ ተመሳሳይ ጥቃት በድምሩ ወደ 22 ሺህ የሚደርሱ ስደተኞች እርዳታ ከሚያገኙበት ስፍራ መነጠላቸውን ገልጸዋል። ቃል አቀባዩ ወደ 70 ሺህ የሚደርሱ የሱዳንና የደቡብ ሱዳን ስደተኞች የሚገኙ ሲሆን ወደ 500 ሺህ የሚደርሱ የአገር ውስጥ ተፈናቃይ ኢትዮጵያውያን መኖራቸውን ጠቅሰዋል። የተባበሩት መንግስታት ባለሙያዎች እንደ ኤሮፓ አቆጣጠር በ2020 ከሱዳን መንግስት ጋር የሰላም ስምምነት የተፈራረሙት የዳርፉር አማጽያን ቡድኖች አሁንም ድረስ በሊቢያ ያደርጉ የነበሩትን እንቅስቃሴ አለማቋረጣቸውን አስታወቁ። አማጽያኑ የተፈጠረውን የእርስ በርስ ጦርነት፣ የመንግስት ቁጥጥር አለመኖር አጋጣሚን ተጠቅመው በነዳጅ በበለጸገችው አፍሪካዊቷ አገር እየተንቀሳቀሱ መሆኑን አስታውቀዋል። የመንግስታቱ ድርጅት ባለስልጣናት፣ ኤክስፐርቶች አማጽያኑ በሊቢያ በሚያገኟቸው በርካታ ጥቅሞች ስላሉ ከዚያ ልክ ቀው መውጣት የማይፈልጉ መሆኑን ከበርካታ አማጽያን ምንጮች መገንዘባቸውን አመልክተዋል። የሱዳን መንግስት ትናንት ባወጣው መግለጫ ደግሞ በዳርፉር ከተሞች የሚገኙ የተለያዩ ታጣቂዎችና አማጽያን ቡድኖች ከተሞችን ለቀው እንዲወጡና ከተሞቹ ከመንግስትና ከአማጽያን በተውጣጡ ኃይሎች እንዲጠበቁ ትዕዛዝ ማስተላለፉን አስታውቀዋል። አድማጮች ይህ ዜና የሚተላለፍላችሁ ዋሽንግተን ዲሲ ከሚገኘው የአሜሪካ ድምፅ ነው። የቤጂንግ የክረምት ኦሎምፒክ ከሚስተናገድበት ስታዲየም ግንባታ በስተጀርባ ያሉት ታዋቂው የቻይናው አርክቴክት አይዌይ ዊ ትናንት አርብ በበዓሉ መክፈቻ ላይ የተገኙት የዓለም ጤና ድርጅት ዲሬክተር ቴድሮስ አዳኖም ስለ ኮቪድ-19 ወረርሽኝ መንስኤ ጠንካራ ጥያቄዎችን ባለማንሳታቸው ቻይና የወርቅ ሜዳሊያ ልትሸልማቸው ይገባል ሲሉ መሳለቃቸው ተዘገበ። ዌዊ ለአሶሺየትድ ፕሬስ በሰጡት ቃለ መጠይቅ ብዙም ባልተለመደ መንገድ ቻይናን በሰብአዊ መብት አያያዝና ለኮቪድ-19 ወረርሽኝ የሰጠችውን ምላሽ በማንሳት ተችተዋል። ዌይዊ በመክፈቻው ላይ የኦሎምፒክ ነበልባል ችቦ ይዘው በቀይና ነጭ ቤጂንግ ኦሎምፒክ 2022 የሚል የክረምት ልብስና የሱፍ ቆብ ለብሰው በትዊት ገጻቸው ላይ የራሳቸውን ፎቶግራፍ የለጠፉትን የዓለም ጤና ድርጅት ዳይሬክተር ዶክተር ቴድሮስ አድሃኖምን ወቅሰዋል። እኚህ ሰው ከቻይና የወርቅ ሜዳሊያ ማግኘት አለባቸው፣ ምክንያቱም ምንም ዓይነት ትክክለኛ ጥያቄ ጠይቀው አያውቁም ሲሉ ተሳልቀዋል። አያይዘውም እኚህ ሰው ሕሊናቸው የታለ ሲሉ ጠይቀዋል። ዶክተር ቴዎድሮስ በቀድሞ የፕሬዝደንት ዶናልድ ትራምፕ አስተዳደርም ወረርሽኙ ለመጀመሪያ ጊዜ በቻይና ውሃን ከተማ በተከሰተበት ወቅት ትክክለኛውን እርምጃ ባለመውሰዳቸውና ይልቁንም ቻይናን በማመስገናቸው ከፍተኛ ትችት ይደርስባቸው እንደነበር በዘገባው ተመልክተዋል። ዘገባው የአሶሺየትድ ፕሬስ ነው። የባይደን አስተዳደር በአቶሚክ ፕሮግራም ሳቢያ በኢራን ላይ ጥሎት የነበረውን ማዕቀብ ለማላላት መወሰኑን ትናንት ባወጣው መግለጫ አስታወቀ። ይህ የሆነው እንደ ኤሮፓ አቆጣጠር በ2015 ከኢራን ጋር ተደርጎ የነበረውን የኒኩሌር ስምምነት መልሶ ተግባራዊ ለማድረግ የሚደረገው ድርድር እልባት ሊሰጠው እየተቃረበ በመጣበት ወቅት ጊዜ መሆኑም ተመልክተዋል። የዩናይትድ ስቴትስ ተደራዳሪዎች የመጨረሻውን የድርድር ፍጻሜ ለመቋጨት ትናንት አርብ ወደ ቪየና ማምራታቸው ተገልጿል። የዩናይትድ ስቴትስ የውጭ ጉዳይ ሚኒስትር አንቶኒ ብሊንከን ከኢራን ኒውክለር ፕሮግራም ጋር ተያይዞ የተጣሉት በርካታዎቹ ማዕቀቦች እንዲነሱ በሚያዘው ትዕዛዝ ላይ ፊርማቸውን ያኖሩትም ትላንት አርብ መሆኑ ተመልክተዋል። እንደ አውሮፓ አቆጣጠር በ2018 በቀድሞው ፕሬዚደንት ዶናልድ ትራምፕ ፈርሶ የነበረው ስምምነት በዚህኛው ድርድር ተመልሶ ተግባራዊ ይደረጋል ተብሎ እንደሚጠበቅ ተነግረዋል። በዩናይትድ ስቴትስ በኮቪድ-19 የሞቱት ሰዎች ቁጥር ትናንት አርብ ከ ዘጠኝ መቶ ሺህ ማለፉ ተሰምቷል። ፕሬዚደንት ጆ ባይደን መረጃውን ተከትሎ በሰጡት መግለጫ ይህ ቁጥር የተወዳጅ እናቶች፣ አባቶች፣ የልጅ ልጆች፣ ህጻናት፣ ወንድሞች፣ እህቶች፣ ጎረቤቶችና ወዳጆች ሁሉ ነው ብለዋል። አሁን ከመቼውም ጊዜ በላይ መከላከያዎቹ ሁሉ አሉን ያሉት ባይደን አሜሪካውያን በሙሉ እንዲከተቡ አሳስበዋል። የጆን ሆፕኪንስ የኮሮና ቫይረስ መረጃ ማዕከል ትናንት ባወጣው መግለጫ በመላው ዓለም የኮቪድ ተጋላጮች ቁጥር 391 ሚሊዮን መድረሱንና የሟቾችን ቁጥር ወደ 6 ሚሊዮን መቃረቡን አስታውቋል። ለምሽቱ የተመደበው የዜና ሰዓት በዚህ አበቃ። ከቀሪዎቹ ዝግጅቶቻችን ጋር አብራችሁን ቆዩ። ደረጀ ደስታን ለዜናው እናመሰግናለን። በ19 በ25 እና በ31 ሜትር ባንድ አጭር ሞገድ እንዲሁም በኢትዮ ሳት ቨርቹዋል ቻናል 57 ዲግሬስ ዌስት ከዋሽንግተን ዲሲ የሚተላለፍላችሁን የዛሬ ቅዳሜ ጥር 28 2014 ዓ ም ዝግጅታችንን ነው ከአሜሪካ ድምፅ የተከታተላችሁ ያላችሁት። ዝግጅቶቻችንን ከራዲዮ በተጨማሪ በዌብሳይታችን አማሪክ ዶት ቪኦኤ ኒውስ ዶት ኮም በአት ቪዮኤ አማሪክ የፌስቡክ ገጻችን በቀጥታ ማዳመጥ ትችላላችሁ። አሁን ለዕለቱ ወደ ያዝ ነው የመጀመሪያ ቅንብር እንለፍ። የሽብርተኝነትና የሕገ መንግስታዊ የመንግስት ለውጥ መበራከት ወቅታዊ የአፍሪካ ደህንነት ዋነኛ ፈተናዎች መሆናቸውን የሕብረቱ ኮሚሽን አስታወቀ። የሕብረቱ ኮሚሽን ሊቀመንበር ሙሳ ፋኪ መሐመድ በሰላሳ አምስተኛው የመሪዎች ጉባኤ መክፈቻ ላይ ባደረጉት ንግግር የአህጉሪቱን የሰላምና ጸጥታ ችግሮች ለመቅረፍ አዲስ መንገድ መከተል አለብን ብለዋል። ጠቅላይ ሚኒስትር አብይ አህመድ ባደረጉት ንግግር ደግሞ በኢትዮጵያ ሰላምን ለማስፈን ስለሚደረገው ጥረት ያብራሩ ሲሆን ዘላቂ ሰላምን ለማስፈን ያለን ቁርጠኝነት ፈጣን በሆነ መልኩ ይቀጥላል ብለዋል። በአዲስ አበባ እየተካሄደ ያለውን የህብረቱን የመሪዎች ጉባኤ እየተከታተለ የሚገኘው ኬኔዲ አባተ ተከታዩን ዘገባ አዘጋጅቷል። ከኮቪድ-19 ወረርሽኝ በኋላ የመጀመሪያ የሆነው የአፍሪካ ህብረት የመሪዎች ጉባኤ ዛሬ በአዲስ አበባ በሚገኘው የህብረቱ አዳራሽ ተጀምሯል። የጉባኤውን የመክፈቻ ንግግር ያደረጉት የአፍሪካ ህብረት ኮሚሽን ሊቀመንበር ሙሳፋኪ ማህማት የኮቪድ ወረርሽኝና ሽብርተኝነት አህጉሪቱ እየተጋፈጠቻቸው የሚገኙ ዋነኛ ወቅታዊ ፈተናዎች መሆናቸውን ገልጸዋል። የአህጉሪቱን እድገት እያቀጨጨ እና የዕዳ ጫናዋን በከፍተኛ መጠን እየጨመረ እንደሆነ የገለጹት ኮቪድ-19 ችግረኝን ለመከላከል የሚደረጉ ጥረቶች ውጤታማ እንዲሆኑ የአፍሪካ በሽታዎች መቆጣጠርና መከላከል ማዕከል አፍሪካ ሲዲሲን በፍጥነት ወደ ስራ ማስገባት እንዲሁም የአፍሪካ መድኃኒት ኤጀንሲ የሚጫወተውን ሚና ማጎልበት ወሳኝ መሆናቸውን ጠቁመዋል። የአህጉሪቱ የሰላምና ጸጥታ ችግሮች እየተባባሱ መሄዳቸውንም የተናገሩት የኮሚሽኑ ሊቀመንበር ለዚህም ዋነኛ ያሏቸውን ምክንያቶች ያስረዳሉ። የአህጉሪቱ የደህንነት ሁኔታ በዋናነት በሽብርተኝነትና የመንግስታዊ በሆነ የመንግስት ለውጥ እየተወሳሰበ ነው። ሁለቱ ግንኙነት ያላቸው ሲሆን ሽብርተኝነትን በአግባቡ መዋጋት፣ በሌላ በኩል መፈንቅለ መንግስት ለማድረግ በምክንያት የሚቀርበውን ብጅታ ለማጥራት ይረዳል። የአፍሪካ ወቅታዊ የደህንነት ጉዳይ ትክክለኛ አዲስ መንገድ እንድንከተል ያስገድደናል። የሰላምና ጸጥታ መዋቅራችን የደህንነት ስጋት ከሆኑ አዳዲስ ክስተቶች ጋር ያለውን ተዛምዶ መፈተሽ አለብን። በሰሜን የሳሄል ቀጣናና በተወሰነ መልኩ ደግሞ በምስራቅ አፍሪካ ብቻ ተወስኖ የቆየው የሽብርተኝነት እንቅስቃሴ በአሁኑ ወቅት በብዙ የአህጉሪቱ አካባቢዎች መስፋፋቱን ያስታወሱት ሊቀመንበሩ ሙሳፋኪ የሰላምና ጸጥታ ችግሮችን መፍታት የሚያስችል እርምጃ ካልተወሰደ የመሳሪያ ድምጾችን ዝም ለማሰኘት የተያዘውን ግብ በወቅቱ የማሳካት ጉዳይ ጥያቄ ውስጥ እንደሆነ ተናግረዋል። ለዚህም አፍሪካዊ ወንድማማችነትን በማጠናከር መጓዝ እንደሚገባ ነው የጠቆሙት። በአፍሪካ የደህንነት ፈተናዎች እየተበራከቱ መጥተዋል የሚለውን ትርክት በንግግራቸው የተጋሩት የኢትዮጵያው ጠቅላይ ሚኒስትር አቢይ አህመድ ደግሞ በኢትዮጵያ ዘላቂ ሰላምን ለማረጋገጥ እየተወሰዱ ስላሉ እርምጃዎች አብራርተዋል። ኢትዮጵያ ቻሌንጅ ዋስ ኢንተርናል ኢን ኔቸር አንድ አ ማተር ኦፍ ሜይንቴኒንግ ሎ አንድ ኦርደር። የኢትዮጵያ ፈተና በተፈጥሮ ውስጣውና ሕግና ስርዓትን የማስከበር ጉዳይ ነው። ነገር ግን ውስጣው ችግራችን የመፍታቱ ጉዳይ የውጭ ተዋናዮች በምጫወቱት ሚኒያ ምክንያት በጣም ከባድ ሆኗል። በዚህ አጋጣሚ ሁላችሁም በፈታኙ ጊዜያችን ስላደረጋችሁልን ድጋፍና ስለተረዳችሁን ማመስገን ይፈልጋለሁ። ለሰላም ምቹ ሁኔታ ለመፍጠር እንደ በጎ ፈቃድ ማሳያነት ከፍተኛ ደረጃ ያላቸው ተጠርጣሪዎችን ከእስር ለቀናል። ግጭቶችን በሰላማዊ መንገድ ለመፍታት ካለን ቁርጥኝት ጋር በተያያዘ በቅርቡ አካታች ብሔራዊ ምክክር በህጋዊ መንገድ ይፋ አድርገናል። በሀገራችን ዘላቂ ሰላምን ለማስፈን ያለን ቁርጠኝነት ፈጣን በሆነ መልኩ ይቀጥላል። ስቲዲፋስት የጠቅላይ ሚኒስትሩን ንግግር ተከትሎ እርሳቸው ከሚመሩት የኢትዮጵያ መንግስት ጋር ውጊያ ላይ የሚገኘው የህዋት ቃል አቀባይ አቶ ጌታቸው ረዳ በትዊተር ባሰፈሩት መልእክት ጠቅላይ ሚኒስትሩ የኢትዮጵያ ችግር የውስጥና ህግና ስርዓትን የማስከበር ጉዳይ መሆኑን መግለጻቸውን ተችተዋል። አቶ ጌታቸው በትዊተራቸው ማንነቱን በስም ያልገለጹትንና ብልሹ ሲሉ የጠሩትን መንግስት የራሳቸውን ህዝብ በመግደል አድራጎት ውስጥ በንቃት እንዲሳተፍ ጠቅላይ ሚኒስትሩ መጋበዛቸውን አመልክተው ጉዳዩን የውስጥ ጉዳይ የዘር ማጥፋትን አድራጎት ህግና ስርዓትን ማስከበር ሲሉ ለባልደረቦቻቸው ማስተማመኛ ሰጥተዋል ብለዋል። ጠቅላይ ሚኒስትሩ ውስጣዊ ችግራችንን የመፍታቱን ጉዳይ የውጭ ተዋናዮች የሚጫወቱት ሚና እጅግ ከባድ እንዲሆን አድርጎታል በሚል የገለጹትን ሀሳብም በፍትህ ላይ ያላቸውን መሳለቅ እየተሟላ ለማድረግ እየተናገሩት ሲሉም በዘለፋ በታጀበው የትዊተር መልዕክታቸው አቶ ጌታቸው አክለዋል። በኢትዮጵያ መንግስትና በህዋት አመራሮች መካከል ያለው የጣት መቀሳሰር አሁንም የቀጠለ ሲሆን ሁለቱ አካላት አካላት ችግሩን በሰላማዊ መንገድ እንዲፈቱ ተደጋጋሚ ጥሪ ካቀረቡ አካላት መካከል አንዱ የሆኑት የተባበሩት መንግስታት ዋና ጸሐፊ አንቶኒዮ ጉተሬዥ ለአፍሪካ ህብረት የመሪዎች ጉባኤ በቪዲዮ ባስተላለፉት መልእክት ስለ ኢትዮጵያ ተከታዩን ብለዋል። ግጭቶች እንዲቆሙ፣ ሰብአዊ አቅርቦት እንዲዳረስ፣ የአፍሪካ ህብረት መቀመጫና ለአፍሪካ ደህንነት ቁልፍ በሆነችው ኢትዮጵያ አካታች ብሔራዊ ውይይት እንዲደረግ ያለኝም ጥሪ በድጋሚ አቀርባለሁ። በአፍሪካ የመሳሪያ ድምጾች ዝም ለማሰኘት ቢሮዬ ሙሉ ድጋፍ እንደሚያደርግም ቃል እየተባባሰ የመጣው የአፍሪካ የሰላምና ጸጥታ ችግር ጉዳይ እስካሁን ችግሩን ለመፍታት የሚደረገውን ጥረት እንደ አዲስ ማሰብና ለውጥ ማድረግ እንደሚያስፈልግ የሚጠቁም እንደሆነም ጉተሬዥ አንስተዋል። በ35ኛው የአፍሪካ ህብረት የመሪዎች ጉባኤ መክፈቻ ላይ የሴኔጋል ፕሬዚደንት ማኪሳል ለቀጣዩ አንድ አመት የአፍሪካ ህብረትን በሊቀመንበርነት የመምራት ኃላፊነትን ከዲሞክራሲያዊ ሪፐብሊክ ኮንጎ አቻቸው ፌሊክስ ቼሲኬዲ ተረክበዋል። እርሳቸውን ጨምሮ በስራቸው የሚገኙ አራት የ2 ሁለት የአፍሪካ ህብረት የመሪዎች ምክር ቤት ቢሮ አባላትም ተመርጠዋል። ለአሜሪካ ድምፅ ኬኔዲ አባተ አዲስ አበባ። አድማጮች በአዲስ አበባ እየተካሄደ የሚገኘውን የመሪዎች ጉባኤ በተመለከተ በነገው ምሽትም ተከታይ ዘገባ እናስደምጣችኋለን። አሁን ለቅዳሜ ምሽት ዋነኛ መሰናዷችን የሚሆነውን የምሽቱን ሰፋ ያለ ዝግጅት የምናስደምጥበት ሰዓት ላይ እንገኛለን። የኢትዮጵያ መንግስት በጥር ወር 2022 ዓ.ም የዓለም የጤና ድርጅት ዋና ዳይሬክተር ዶክተር ቴድሮስ አድሃኖም የሀገሪቱ ፓርላማ በአሸባሪነት ለፈረጀው ህወሓት የገንዘብ ድጋፍ በማሰባሰብ እና በሀገር ውስጥ ጉዳይ ጣልቃ በመግባት ከሶ መግለጫ ያወጣ ሲሆን ጉዳዩ እንዲመረመርለትም ለዓለም የጤና ድርጅት ጥያቄ አቅርቧል። ዶክተር ቴድሮስ አድሃኖም ግን ቀደም ሲል ከማንም ጋር አለመወገናቸውንና እርሳቸው የቆሙት ከሰላም ጎን መሆኑን ተናግረዋል። ዳይሬክተሩ ትግራይ ክልል ውስጥ ደርሰዋል ባሏቸው ጉዳዮች ላይ በተደጋጋሚ አስተያየት ሲሰጡ ታይተዋል። ጉዳዩን በቅርበት የሚከታተሉት በአንድ በኩል የመንግስትን ሀሳብ ከሚደግፉ በሌላ ደግሞ ዋና ዳይሬክተሩ ስራቸውን እየሰሩ ነው የሚሉ ሰዎችን ጋብዘናል። ከዚህ በተጨማሪም ዓለም አቀፍ ተቋማት ውስጥ ያለው የስነ ምግባር ህግ ምን ይመስላል፣ ይሄ የኢትዮጵያ ወቀሳና አቤቱታስ ምን ያስከትላል ስንል የህግ ባለሙያና በመንግስታቱ ድርጅት ውስጥ ከሰላሳ አመታት በላይ የሰሩ ባለሙያ ጋብዘናል። ኤደን ገረመው በዚህ ዙሪያ ያሰናዳችው ዘገባ እንደሚከተለው ይቀርባል። የዓለም የጤና ድርጅት ዋና ዳይሬክተር ዶክተር ቴድሮስ አድሃኖም ገብረየስ እንደ ኤሮፓውያን አቆጣጠር በ2017 ዓ.ም የድርጅቱ ዋና ኃላፊ ተደርገው ሲሾሙ ምንም እንኳን አንዳንድ ተቃውሞዎች ቢሰሙም ሀገራቸው ኢትዮጵያ ግን በውሳኔው ደስተኛ ነበረች። በተለይም ዶክተር ቴድሮስ ኢትዮጵያዊ ብቻ ሳይሆን የመጀመሪያው ጥቁር የአለም የጤና ድርጅት መሪ መሆናቸውን ሁኔታውን ለየት ያደረገው ነበር። ይሁንና በህዳር 2020 ዓ ም በህወሀት ኃይሎችና በኢትዮጵያ መንግስት መካከል ጦርነት ከተጀመረ በኋላ የኢትዮጵያ መንግስትን ከሚደግፉ አካላትና ከመንግስት ከራሱ ኢመደበኛ በሆነ መንገድ ዳይሬክተሩ በፖለቲካ ጣልቃ ገብነት መንግስት በሽብርተኝነት ለፈረጀው ህወሀት በማድላት ሲወቀሱ ቆይቷል። ቆየት ብሎም እንደ ኤሮፓን አቆጣጠር በጥር 2022 ዓ ም ኢትዮጵያ እኚህን መሪ በሥነ ምግባር ጥሰት በመክሰስ ለተባበሩት መንግስታት ድርጅት በኩል እንዲመረመሩላት ጥያቄ አቅርባለች። ይህ በእንዲህ እንዳለ ታዲያ እሳቸው ከእውነት ጎን የቆሙና ስራቸውን እየሰሩ ያሉ በትግራይ ላሉ ህዝቦች የሰብአዊ ድጋፍ እንዲደርስ ጥሪ በማቅረባቸው ብቻ በእሳቸው ላይ የሐሰት ውንጀላዎች እየቀረቡ ነው ሲሉ የሚከራከሩም አሉ። የኢትዮጵያ መንግስት ለተባበሩት መንግስታት ድርጅት ያስገባው የቅሬታ ደብዳቤን ተከትሎም የትግራይ ዋይ ፍትህና ደህንነት ወይም ሴኩሪቲ ን ጀስቲስ ፎር ቲግራያንስ የተሰኘው ተቋም እንደ ኤሮፓያን አቆጣጠር በጥር 28 2022 ዓመተ ምህረት ለዓለም የጤና ድርጅት ስራ አስፈጻሚ ቦርድ የኢትዮጵያ ፌዴራል መንግስትና አጋሮቹ በትግራይ ህዝብ ላይ ከበባ በመፈጸም እያደረሱ ነው ያሉትን ጥቃትና በደል ከዘረዘሩ በኋላ ይሄ በዶክተር ቴድሮስ አድሃኖም ላይ የተነሳው ክስም የዚሁ ዘመቻ አካል ነው ብለዋል። ይህን ጉዳይ በትኩረት የሚከታተሉ ከሁለቱም ወገን ሀሳባቸውን የሰነዘሩ ባለሙያ ሰዎችን ጋብዘናል። ለሁለቱም በመጀመሪያ ያነሳንላቸው ጥያቄ ታዲያ የዓለም የጤና ድርጅት ዋና ዳይሬክተር ዶክተር ቴድሮስ አድሃኖም በኢትዮጵያ መንግስትና በህወሀት ኃይሎች መካከል እየተካሄደ ባለው ጦርነትና በተፈጠረው ሰብአዊ ቀውስ ላይ ወገንተኝነት አሳይተዋል ብለው ያምናሉን የሚል ነበር። በዴንቨር ኮሎራዶ ነዋሪ የሆኑት ዲያቆን ዮሴፍ ተፈሪን ነው የኢትዮጵያውያን አሜሪካውያን የዜጎች ምክር ቤት ወይም ሲቪክ ካውንስል ሊቀመንበር ናቸው። እስካሁን ባየናቸው፣ ባገኘናቸው መረጃዎች እና በሚታዩት ተጨባጭ የሆኑ በተለይ ተባበሩት መንግስታት በአጠቃላይ በኢትዮጵያ ያለ የያዘውን ሂደት ስናይ ይህም ሁሉ ነገር አይቶ መዝግቦ እኚህ ሰው ምንም አይነት አስተዋጽኦ የላቸውም ብሎ ለመገመት በጣም ለህሊናም የሚያስቸግር ነው። በሌላ በኩል ደግሞ ይህንኑ ጥያቄ ደግመን ጠይቀናል። በፍጹም የኔ አስተያየት ከዚህ የራቀ ነው። አንደኛ ማስረጃም የለም። ዶክተር ቴዎድሮስ በሙያቸው እና በብቃታቸው ተመርጠው የዛሬ አምስት ዓመት የዓለም የጤና ድርጅት ኃላፊ እንዲሆኑ ተመርጠዋል። የመረጣቸውም የዓለም መንግስታት ናቸው። ብዙ ተቃውሞ ነበረ፣ ያኔ ወደዚህ ሲመጣ ተቃውሞ ደግሞ ከኢትዮጵያውያን በኩል ነው። ለምን እንደሆነ ያ ጊዜ ግራ ገብቶኝ ነበረ፣ አሁንም ግራ እየገባኝ ነው ያለው። በዚሁ በዩናይትድ ስቴትስ በሰሜን ካሮላይና ግዛት ነዋሪነታቸውን ያደረጉት የማህበረሰብ ሳይንስ እና የቴክኖሎጂ ባለሙያ የሆኑት ዶክተር ሙሴ ሀረጋውያን ሲሆኑ ከ42 ዓመት በላይ አገልግሎት የሰጠው አውቶሜትድ የጤና ስርዓት ዋና ስራ አስፈጻሚና ፕሬዝዳንት ናቸው። ይህንን የዶክተር ቴድሮስን ጉዳይ ትኩረት ሰጥተው የሚከታተሉ ግለሰብ ናቸው። ዲያቆን ዮሴፍ ተፈሪ፣ የዓለም የጤና ድርጅት ዋና ዳይሬክተር ዶክተር ቴድሮስ አድሃኖም የድርጅታቸውን ስነ ምግባር ባለማክበር በኢትዮጵያ ሀገራዊ ጉዳይ ላይ ከልክ በላይ እጃቸውን በመስደድ ጣልቃ በመግባት የስነ ምግባር ግድፈት የፈጸሙ ሰው ናቸው ይላሉ። አንድ ዜጋ አገሩ አክብሮ መልምሎ ይመረጥልኝ ብሎ በዚህ መንግስት ተቋም ውስጥ በሚገባበት ጊዜ እንኳን በዛ አይነት ሀላፍነት ላይ ያለ ግለሰብ ይቅርና ከታች እንደ ተራ ሰራተኛ ሆ እንኳን የማይታጠፍ የማይታረም ህግ አለ። ይሄ ህግ በአንድ ሀገር ጉዳይ ውስጥ እጅን አለማስገባት በተቻለ መጠን ሚዛናዊ በሆነ ገለልተኛ በሆነ መንገድ አገልግሎትን የማበርከት የማይሻር ህግ ያለበት በመሆኑ፣ ምክንያቱም እጁ ረጅም ተደማጭነቱ ሰፊ ጠንቁ ደግሞ በዛ ስም የመጣ ነገር ሁሉ ብዙዎችን ሊያናጋ የሚችል መንግስትን ሊያናጋ የሚችል በመሆኑ ከአንድ አገር የውስጥ ጉዳይ ውስጥ በእርግጥ ምኝ ሰው ሲሉ ጀምሮ ገና በወጣትነት እድሜ ፍሶ ከትምህርት ቤት ተመርቀው እንደወጡ ህዋትን እንደተቀላቀሉ የዛ የህዋትን አባል እንደሆኑ ዓለም ያውቀዋል እኛም እናውቃለን። ነገር ግን ያንን ኃላፊነት በሚቀበሉበት ጊዜ አገርን፣ መንግስትን ክደው ያንን ድርጅት የማገልገል ወይም የመወከል ምንም ስልጣን የላቸውም። የተደረገው ነገር በሙሉ በተለይ ይህ አሁን ያለው ጦርነት ከተጀመረ ሰዓት ጀምሮ የታየው በጣም ከፍተኛ የሆነ የእሳቸው አድሎዋይነት ህወሓትን ደግፈው ኢትዮጵያን የመክሰስ የኢትዮጵያን መንግስትን ማሳጣት ብዙ ብዙ ምዕራፍ ስራዎች የሰሩ በመሆናቸው ትልቁን ሚና ተጫወተ ግለሰብ ነው። ወጥቶ ይጠራ ቢባል እኚህ ዶክተር ቴዎድሮስ አድሃኖም እንደሚሆኑ በአእምሮ ውስጥ ምንም አይነት ጥርጥር የለኝም። ይህንን ሀሳብ ታዲያ ዶክተር ሙሴ ሀረጋዊን አይቀበሉትም። ዶክተር ቴዎድሮስ በተደጋጋሚ ከሰላም ወገን መሆናቸውን በደብዳቤ ጭምር አስታውቀዋል ይላሉ። እንደው በደፈናው ይህን መሰል ክሶችም ትግራዋይ በመሆናቸው ብቻ የሚነሱ ናቸው ይላሉ። እኒህ ሰውዬ ወደዚህ ቦታ ሲመጡ ሲመረጡ በፊት ባሳዩት የስራ ብቃት ከትግራይ የሬጅኑ የክልሉ የጤና ኃላፊ ከመሆን ከዛ ባሳዩት የስራ ውጤት የመላ ኢትዮጵያ የጤና ሚኒስትር እንዲሆኑ ተመረጡ። ያም በትግራይ ክልል ያሳዩትን ውጤት ይህንን ሪፕሊኬት አድርገው በሌላውም ክፍል የኢትዮጵያ ክፍል ያ ኮፒ እንዲደረግ እና ስራ ላይ እንዲውል ያደረጉና በዚህም እውቅና ያገኙ በኢትዮጵያ ብቻ ሳይሆን በዓለም ዙሪያ እውቅና አግኝተው ይህንን ስራቸው እዚህ ቦታ ደርሷቸዋል እና ገለልተኝነት፣ ወገንተኝነት አሳዩት የሚባለው ነገር እኔ አልገባኝም። ዶክተር ቴዎድሮስ በተለያየ ጊዜ እኔ እንደተገነዘብኩት እኔ ሰላምን ነው የምመርጠው ሁሉም ወገን ሰላምን እንዲመር የሚል ጥሪ እያስተላለፉ እንደነበር አውቃለሁ። በዚህም የዓለም መንግስታት እያስተላለፉት የነበረ ጥሪ ከዚያ የተለየ አይደለም። ሰክረተሪ ጀነራል ኦፍ ዩናይትድ ኔሽን አንቶኒዮ ጉተረስ ይህንኑ ጥሪ ያውም ከዚህ በበለጠ ደግሞ ደጋግመው ይህን መልእክት ሲያስተላልፉ ነበረ። የአሜሪካን አምባሳደር የዩናይትድ ኔሽን አምባሳደር የሆኑት ሊንዳ ግሪንፊልድም ይህንኑ ምልክት ሲያስተላልፉ ነበረ። የአውሮፓ ሕብረት መሪዎችም እና የእያንዳንዱ ሀገር መሪዎችም ይህንኑ ጥሪ ሲያስተላልፉ ነበረ። እነ ፖፕ ፍራንስስ ሳይቀር ነገሩ ተረድቷቸው ይህንኑ ጥሪ ያስተላልፉ ነበረ እና የዶክተር ቴዎድሮስ ጥሪ ከዚህ የተለየ ምኑ ላይ ኢትዮጵያዊ ከመሆናቸው ትግራዋይ ከመሆናቸው ሌላ እሳቸው የተለየ መልዕክት ያስተላልፉት ምናል ሰላም እንዲወርድ፣ እርቅ እንዲወርድ እነዚህ በችግር የምግብ እጥረት ባለበት ምግብ እንዲደርስ፣ የጤና አገልግሎትም እንዲያገኝ ከማስተላለፍ በላይ ሌላ ያሉት ነገር የለምና ስራቸውን ነው የሰሩት እንጂ ለወገንተኝነት የሚል ነገር እኔ በፍጹም ለእኔ አልታየም። ለመሆኑ የዓለም አቀፍ ተቋማት የስነ ምግባር ደንብ ምን ይላል፣ ምንስ ይመስላል የሚለውን እንዲያስረዱን ባለሙያ ጋብዘናል። እንግዳችን ዓለም አቀፍ የህግ ባለሙያ ሲሆኑ ባይሳ ዋቅበያ ይሰኛሉ። ላለፉት ሰላሳ ዓመታት በተባበሩት መንግስታት ድርጅት ውስጥ በተለያዩ ሀገራት በተለያዩ የኃላፊነት ደረጃዎች አገልግለዋል። በአሁን ሰዓት በጡረታ ላይ ይገኛሉ። አቶ ባይሳ የዓለም አቀፍ ተቋማት የስነ ምግባር ደንብ ላይ አስተያየትና ማብራሪያ በመስጠት ይታወቃሉ። አቶ ባይሳ በተባበሩት መንግስታት ድርጅት ውስጥ ስላለው የስነ ምግባር ህግ ከመነጋገራችን በፊት ስለ ሰራተኞቹ መብትና ኃላፊነት እንዲሁም ቅጥር ያብራራሉ። የተባበሩት መንግስታት ድርጅት ሰራተኞች ዋና ጸሐፊውን ከዛ ውስጥ ካስወጣን በሁለት ደረጃ ይመደባሉ። እነሱም ፕሮፌሽነል እና ዳይሬክተሬት ሌቭል ካቴጎራይዝ የተደረጉ እና በፕሮፌሽናል እና በዳይሬክተሬት ሌቭል የሚሰሩ ሰዎች በሙያቸው አገልግለው በየጊዜው ተሾመው እያደጉ ዳይሬክተር ሌቭል ደርሰው ጠናው የሚሰናበቱ ሰዎች ናቸው። ከዛ በላይ ረዳት ዋና ጸሐፊ እና ምክትል ዋና ጸሐፊ የሚባሉ ካቴጎሪዎች አሉ። በዚህ ደረጃ የሚመደቡት የዩኤንዲፒ ኃላፊ የደብሊውኤችኦ ኃላፊ የዩኤንኤችሲአር ኃላፊ እነዚህ እነዚዎች ናቸው እና የሚለያቸው ምንድን ነው? አንድ የግል ነገር እነዚህ ሁለቱ አሲስተንት ሴክሬታሪ ጀኔራል እና አንደር ሴክሬታሪ ጀኔራል የሚባሉት ልክ እንደ ሴክሬታሪ ጀኔራሉ ስራቸውን በተመለከተ የፈለገውን ነገር ቢሰሩ አይከሰሱም። በወንጀል በሚሰሩበት ሀገር ማለት ነው። ሌላ ዲፕሎማቲክ ለምሳሌ ወንጀል ቢሰሩ በሀገራዊ ሕግ ይቀጣሉ። በፊት ሀገሪን በወንጀል ሕግ ሊጠየቁ ይችላሉ። እነዚህ ረዳት ዋና ጸሐፊ እና ምክትል ዋና ጸሐፊዎች ግን ዲፕሎማቶች ስለሆኑ በዛ ደረጃ አይከሰሱም። ስለዚህ ያለው ልዩነት ይህ። ከሴክሬታሪ ጀኔራል ውጭ ሁሉንም ምክትል ዋና ጸሐፊውንም ረዳት ዋና ጸሐፊውንም ጀምሮ እስከታች እስከ ሾፌር ድረስ ሁሉንም በእኩልነት የሚያይና የሚገዛ ህግና ደንብ አለ። በዚህ ህግና ደንብ ውስጥ እያንዳንዱ የተባበሩት መንግስታት ድርጅት ሰራተኛ ማክበር ያለበታል። ይህ ማለት ምንድን ነው? የተባበሩት መንግስታት ድርጅት አባል ሀገራት በቻርተር ውስጥ ያሰፈሩትን መሪሃቸውን በተግባር ለማዋል ነው የሚቀጠሩት። ይህ ምንድን ነው? የአንድ ሀገር ጥቅም ሳይሆን አለም አቀፋዊ ሰላም ፍትህነት፣ እኩልነት የሰው ልጅ እኩልነት ማለት ነው እና የሰው ልጆችን መፍታ ለመጣትን ለማረጋገጥ የሚደረገውን እንቅስቃሴ የሚያስረዳ መሪ በተግባር ለማዋል ይቀጠራሉ። ስለዚህ ሲቀጠሩ ይዞት የሚዞረው ፓስፖርት እንኳ የአገሬው ፓስፖርት ሳሆን የተባበሩት መንግስታት ድርጅት የሚሰጠው የስራ ፓስፖርት ነው። በዛ ፓስፖርት ላይ ዜግነት የለም። ይዞት የሚዞሩ ፓስፖርትና ማንነታቸው ግን የተባበሩት መንግስታት ድርጅት ሰራተኞች እንጂ የመጡበት አገር ዜግነት ሰራተኞች አይደለም። ከዚህ በመነሳት በዓለም አቀፍ ተቋማት ውስጥ የሚሰሩ ባለሙያዎች በህጉ መሰረት ለሾማቸው ሀገር የተለየ ኃላፊነት ባይኖርባቸውም አብዛኞቹ ሹመቶች ግን ፖለቲካዊ ናቸው ይላሉ። መሰረቱ ምንድን ነው የሚደረገው መሰለሽ፣ አንድ የተባበሩት መንግስታት ድርጅት ባለስልጣን ሲሾም በተቻለ መጠን በአገሩ ውስጥ እንዳይሾም ነው የሚደረገው። ይሄ ምንድን ነው? ግጭትን ለማንሳ ነው። ምናልባት የተባበሩት መንግስታትን አላ የተሾሙበት አገር እንደ ዜጋ ጫና እንዳደርስባቸው እና ተሾሙም ደግሞ ጭነቱ እንዳይሰማው ለማድረግ ነው። ዋናው ነገር ከዜግነት አገራቸው ጋር ኦፊሻሊ ከሚታወቀው የስራ ግንኙነት ውጪ ምንም አይነት የፖለቲካ ግንኙነት ሊያደርጉ አይችሉም። ይሄ እንግዲህ ምንድን ነው እንደ ወንጀለኛ ህግ ተጽፎ ይሄን ካርክ እንዴት ይቀጣል የሚል የለውም የተባበሩት መንግስታት ድርጅት ሰራተኞቹ ደንብና ግን ማድረግ አይችሉም። በመሰረቱ ይህ ማለት ምንድን ነው? የተባበሩት መንግስታት ድርጅት የፖለቲካ ድርጅት ስለሆነ፣ በተለይም ደግሞ በዳይሬክተር ጄኔራል ላይ የሚሾሙ ሰዎች እነዚህ በሙያቸው የተቀጠሩ ሳይሆን በፖለቲካ የተቀጠሩ ስለሆኑ ትንሽ የተወሳሰበ ነው የእነሱ ፖዚሽን። ምክንያቱም በልጁ ውስጥ በሙያቸው ታውቆ አድገው አይደለም። የፖለቲካ ሂደት ውስጥ ስልጣን ላይ ያለው መንግስት እነዚህ ሰዎች እንዲሾሙላቸው ዋና ፀሐፊውን ይጠይቃል። በሆነ ምክንያት እንደው ሀገራችን ቦታ አልተሰጣትም በተለያዩ ምክንያት ያሾማሉ። ወይም ደግሞ ዋና ፀሐፊው ራሱ በወዳጅነት በሚያቆሰ ምክንያት የፈለገውን ሰው መርጦ ረዳት ዋና ፀሐፊ እና ምክትል ዋና ፀሐፊ አድርጎ ሊሾም ይችላል። ግን እነዚህ ዳይሬክተሮች በተባበሩት መንግስታት ድርጅት ምንም በሙያቸው ታውቀው ወይም ደግሞ ከመጡበት ሀገር ተወዳድረው አሸነፈው ይመጡ ባይሆንም እነዚህ በመንግስት ብርታት ተሹመው መንግስት ሎቢ አርጎላቸው ዓለም ላይ እየዞረ የኔን ካንዲዴት የኔን እዚህ እጩ ተመራጭ ደግፉልኝ እያለ በየሀገሩ እየዞረ እየሰበከ አንዱን ኢትዮጵያውን የሚያስቀጥረው ምክንያት አለው። ይሁን እንጂ የተባበሩት መንግስታት ድርጅት አመራሮች ለአንድ ሀገር የሰላም ጥሪ ማድረግ፣ እርዳታ ማስተባበር ቢፈቀድላቸውም እንደ አመራር ግን አንድን ሀገር ወይም አንድን ቡድን ለይቶ ጠቅሰው መውቀስ አይችሉም ይላሉ። ያ ግንኙነት ትክክል ነው ትክክል አለም የምለውን ደግሞ ለማወቅ የተባበሩት መንግስታት ድርጅት የሰራተኞች መብትና ግዴታን የሚያስረዳው ስታፍሩል ፕላስ ደግሞ እያንዳንዱ ድርጅት ነው የራሳቸው ደስታፍሮል አላቸው። ከዛ ቀጥሎ በምንም ተአምር ከመንግስታቸውም ሆነ ከሌላ መንግስት ጋር ልመሳጥሩ አይችሉም። ግልጽ ነው። መመሪያም አይቀበሉም፣ ትእዛዝም አይቀበሉም፣ ኢንፎርሜሽንም አያቀብሉም። ኦፊሻሊ አለም ከሚያውቀው ግንኙነት ውጪ ሌላ ግንኙነት ሊያደርጉ አይችሉም። የእጩ ታዲያ ተሾሞ ስንጣላ ከወጣ በኋላ እንዲህ ለፍቶ ካመጣው መንግስት ጋር ግንኙነቱን ያቋርጣል ብሎ ማሰብ የዋህነት ነው። ስለዚህም ምንድን ነው የሚያደርጉት? ከየት ነው የመነጨው? ይሄ ትንሽ ወደ ኋላ ልመልስ እና የተባበሩት መንግስታት ድርጅት ማለት የመቶ ዘጠና ሶስት ሀገራት እድር ነው፣ ማህበራቸው ነው። በዚህ ማህበራቸው ውስጥ የፈለጉትን ሰው አለም ላይ እንደገና በጉብዝና ሳይሆን በሆነ የፖለቲካ ምክንያት ቺፍ አድሚኒስትሬቲቭ ኦፊሰራቸውን ይመርጣሉ መቶ ዘጠና ሶስቱ ይህ ቺፍ አድሚኒ- ኦፊሰሩ ሴክሬተሪ ጀኔራል ነው። ሁለተኛ ድርጅቱ የተባበሩት መንግስታት ድርጅት የሚተዳደረው በአባላቱ መዋጮ ነው እና ዋና ጸሐፊው ከሚቆጥሯቸው አምሳ ሺህ ሰዎች የሚከፈለው ደመወዝ ከአባላት አገራት የሚመጣ ገንዘብ ነው። ስለዚህ አምሳ ሺዎቹ ተቀጣሪዎች በተዘዋዋሪ መንገድ የእያንዳንዱ አገር ተቀጣሪ ናቸው ማለት ነው። ስለዚህ አንድ የተባበሩት መንግስታት ድርጅት ሰራተኛ ስለ አንድ ሀገር ክፉም ደግን መናገር አይችልም። ምክንያቱም ደግን መናገር እንኳን የምትለክለልን አንድ ሀገር የፈለገውን ነገር ክፉ ስራ መጥፎ ሊናገር አይችልም ምክንያቱም እነዚህ ሀገሮች ናቸው ቀጣሪዎቹ። በየጊዜው ሞቅ ቀዝቀዝ የሚለውን የኢትዮጵያ መንግስትና የዶክተር ቴድሮስ አድሃኖ መካከል ያለው ቁርሹን እና ቅሬታን በተመለከተ ለዓለም የጤና ድርጅት የአሜሪካ ድምፅ የአፍሪካ ቀንድ የአማርኛው ክፍል ለቃለመጠይቅ ግብዣ ያደረገ ሲሆን የድርጅቱ ሕዝብ ግንኙነት ዳይሬክተሩ ባለባቸው የስራ ጫና ምክንያት በዚህ ወቅት በዚህ ጉዳይ ላይ መልስ እንደማይሰጡ በኢሜይል ምላሽ ሰጥተዋል። በተመሳሳይ በዚሁ ጉዳይ ላይ የኢትዮጵያ መንግስት በዳይሬክተሩ ላይ ባቀረበው ክስ ዙሪያ ማብራሪያ እንዲሰጡ የኢትዮጵያ ውጭ ጉዳይ ሚኒስቴር መስሪያ ቤትን በተደጋጋሚ ጠይቀን በጉዳዩ ላይ ምላሽ ለመስጠት ፈቃደኛ ሳይሆኑ ቀርተዋል። በኢትዮጵያ በሰሜኑ ጦርነት ምክንያት በትግራይ በአፋርና በአማራ ክልል በአጠቃላይ ዘጠኝ ሚሊዮን ህዝብ የምግብ ድጋፍ የሚሻ እንደሆነ በቅርቡ የተባበሩት መንግስታት ድርጅት ያወጣው የዳሰሳ ጥናት ያመላክታል። በጦርነቱ ሳቢያም በቂ እርዳታ እህል ወደ ትግራይ እየደረሰ አለመሆኑንም ዓለም አቀፍ ተቋማቱ ሲናገሩ፣ የፌዴራል መንግስቱም ሆነ ህወሀት በበኩላቸው እርዳታው ለትግራይ ህዝብ ሊደርስ ያልቻለው አንደኛው ሌላኛው መሰናከል እየፈጠረበት በመሆኑ እንዲሁም ረሃብን እንደ ጦር መሳሪያ እየተጠቀመ በመሆኑ ነው ሲሉ እርስ በርስ ይወነጃጀላሉ። እንደ አውሮፓውያን አቆጣጠር በጥር 28 2021 ዓ ም ላይ ዶክተር ቴድሮስ አዳኖም ሃሽታግ ኢትዮጵያ ሲሉ የሰብአዊ ድጋፍ ተደራሽነት ለድርድር አይቀርብም፣ በትግራይ ላይ የተደረገው ከበባ ይቁም ሲሉ ጥሪ አቅርበዋል። ከዚህ በተጨማሪም ከዚህ ቀን በሁለት ቀናት ቀደም ብሎ ኢትዮጵያ የራሷን ዜጎች ሆነ ብላ ማስራቧን ማቆም አለባት በሚል ርዕስ ያለው ኢኮኖሚስት ላይ የወጣ ጽሁፍን በገጻቸው ላይ በመለጠፍ አቋማቸውን አንጸባርቀዋል። ይህንንና ሌሎች የዳይሬክተሩን ፊቶችና እንቅስቃሴዎች በማንሳት ዲያቆን ዩሴፍ ዳይሬክተሩ ህወሀትንም እኩል ተጠያቂ ከማድረግ ይልቅ የገዛ ሀገራቸውን መንግስት መወንጀል ጀምረዋል፣ እንዲሁም የአሰራር ጥሰት የፈጠረ ነገር እስከመፈጸምም ደርሰዋል ይላሉ። አዲስ አበባ ላይ ትልልቅ ቢሮ ተከፍቶ ብዙ ዛ በቆይታ የሚያገለግሉ የሚሰሩ ሰራተኞች ነበሩ። ስማቸውን ለመጥቀስ ያህል አንደኛዋ ካትሪን ሶዚ የምትባለው ዋናዋ ዲሬክተር ነች። ለዚህ ኃላፊነት ተሰጥተዋት የምትሰራው እነዚህ ሰዎች አሁን በቅርቡ በወጣው ቴፕ እንዳየ ነው እንዳዳመጥ ነው። ይህንንም ነገር ደግሞ ያነጋገረውን ሚስተር ጄፍ ፒርስ እኔም አግኝቼው አነጋግሬው ነበር። ዶክተር ቴዎድሮስ የካትሪን ሶዚ የምትመራውን የነበረውን ቢሮ ባላቸው የእሳቸው አመለካከት የኢትዮጵያ መንግስትን የሚወነጅል ሪፖርት እንዲያወጡ በጣም አድርገው ገፍተው ነበር። ኖቶኒ በትግራይ ብቻ ሳይሆን በሌላውን ቦታ ላይ በግንቦት ወር ላይ እነዚህን ቋሚ ሰራተኞች እንዳያገኙ አድርገው በቀጥታ ወደ ትግራይ ነው ዶክተር አዳኖ የሚላካቸው ሄደው ሲመጡ እንዲያገኟቸው የፈለጉት ሪፖርት አውጥተው ሪፖርቱን ለዶኖሮዎቻቸው እንዲሰጡ ነው የተደረገው። ይህንን ነገር ያወጡት ሰዎች፣ ጉዳዩን የያዙት ሰዎች ናቸው እና ከዚህ በላይ እንግዲህ በእውነት የኢትዮጵያ መንግስት ቢሆን ይህንን ነገር ሞር በሚያስፈልገው ደረጃ ምርመራ አድርጎ ይህንን ማቅረብ ይችላል። ምክንያቱም አሁንም ኢትዮጵያን ብትሆን የተባበሩት መንግስታት አካል ናት፣ መስራችም ሀገር ናት። ሲመጡ ቀጥታ እንዲገናኙ ያደረገው ከነዚህ ዶኖር ሀይሎች ነው። እንደነ ቢል ጌትስ አይነት ፋውንዴሽን መንግስታትም ሁሉ አሉ። ምክንያቱም ከነሱን ትልቁ በጀት የሚገኘውና የተደረገው ህገ ወጥ ነገር ወደፊትም ቢሆን ትልቅ ኃላፊነት ለተሰጠበት ድርጅት ጠንቅ የሚሆን ነገር ነው የተከሰተው። ስልጣን አግኝቶ ተባበሩት መንግስታት ላይ ትልቅ ኃላፊነት ተሰጥቶት መልሶ የገዛ አገሩን ሊያጠቃ የሚችልበት እድልና ሂደት መከናወን ይህን የማይታሰብ ነገር ነው። እንደም አንድ ትልቅ ነጥብ ለማንሳት አሁን በቅርቡ ፕሬዚደንት ባይደን ዶክተር አብይን በስልክ ደውለው አሁን እንደሚታየው አንዳንድ ለውጦች ትንሽ የፖሊሲውንም አመለካከት መለስ ባለ መንገድ መፈጠሩን እንደተገነዘቡ በሶስት ቀን ውስጥ ወጥተው ኢትዮጵያን ከፍተኛ ወንጀል የፈጸመች ለዓለም፣ ክራይም አጌንስት ማንካይንድ ጄኖሳይድ አካሂዳለች ብሎ መናገራቸው ይሄ የአሁን የፕሬዚደንት ባይደን ፖሊሲ መለወጥ ለህዋት እንደሚጎዳ አድርገው በመገንዘባቸው ነው። እዚህ ደረጃ የደረሱ ሰው ናቸው። የሚ ሰው ዶክተር ሙሴ ሀረጋወይን ታዲያ የዓለም የጤና ድርጅት ዳይሬክተር ባሉበት የስራ ኃላፊነት እየተፈጠረ ያለውንና ያዩትን እውነት በትዊተርም ሆነ በተለያዩ መገናኛ ብዙሀን ላይ ማስፈራቸው የስራቸው አካል ሆኖ ሳለ ጭራሽ መከሰሳቸው አይገባም ይላሉ። የኔ አስተያየት መድኃኒት የከለከለ አሁንም የኢትዮጵያ መንግስት ነው። መንገድ የዘጋ አሁንም የኢትዮጵያ መንግስት ነው እና መድኃኒት ባለመግባቱ ህጻናት እየሞቱ ነው። ብዙ በሽተኞች እየሞቱ ነው። በአሁኑ ሰዓት ላለፈው አስራ አምስት ወር ትግራይ ውስጥ ኤሌክትሪሲቲ የለም። ባንኪንግ የለም። ገንዘብ ያለው ሰው ባንክ የተቀመጠ ገንዘብ ማውጣት አይችልም። ቴሌፎን የለም። ኢንተርኔት የለም። ነዳጅ የለም እና ህዝቡ እያለቀ ነው። ስልክ ደውለ እንኳን መለመን አይችልም ትራንስፖርቴሽንም የለም። ስለዚህ መንግስት መንገድ ይክፈት፣ ለሰላም ደግሞ እጅን ይዘርጋ ብሎ ማለት ሌሎችም የዓለም መሪዎች እየተናገሩ ነው ያለ ይሄ ነገር ታውሳለሁ። በዚህ ባለፈው አመት ሚያዝያ ብፁዕ ቅዱስ አቡነ ማትያስ ርእሰ ሊቃነ ጳጳሳት ዘኢትዮጵያ በዚህ በኩል ኢትዮጵያ ውስጥ ብዙ ወንጀል እየተፈጸመ ነው ኢንክሉዲንግ ቤንሻንጉል አካባቢ በነበረ ሁኔታ መተከል ነገር ግን በትግራይ እየተፈጸመ ያለው ወንጀል ግን ከባድ ነው የዘር ማጥፋት ወንጀል እየተካሄደ ነው ብሎ መልእክታቸውን አስተላልፏል። ሌሎቹም ኢትዮጵያ ውስጥ ሆነው አንዳንድ ጥሩ ሰዎች ይህንን መልእክት በግልጽ እያስተላለፉ ነው። እነዛን የደገፉበት ነገር የለም። አቤቱታ መንግስት ይህንን በፍላይት የሚሆን በመሬት የሚሆን በሰማይ መድኃኒት እንዲገባ ምግብ እንዲገባ አቤቱታ ማቅረብ አንቶኒ ጉተረስም እያሉ ነው፣ ሌሎቹም እያሉ ነው። ስም ለመጥቃት መቼም ብዙ ነው። ይህንን አቤቱታ እያቀረበ ያለና። እሳቸው እንዲህ ብሎ ማለታቸው ይህንን ሪያሊቲውን መገንዘብ ያስፈልጋል። አሁን እሳቸው ኃጢአት፣ ይሄ ትግራዋይ በመሆናቸው ትግርኛ ቋንቋ በመናገራቸው ካልሆነ በስተቀር በፊት አባል ነበሩና አሁንም እሱን ይደግፋሉ የሚለው ነገር በፍጹም ይሄ የሀሰት ፕሮፓጋንዳ ነው። እንደዛማ ቢሆን የአሁኑ ጠቅላይ ሚኒስትር የበፊት የኢህአዴግ አባል ናቸው። አሁን ኢህአዴግ ብልጽግና ሆነዋል። ስሙ ነው የተቀየረ እንጂ ሰዎቹ አልተቀየሩም። እንግዲህ ሀሳባቸው ስለተለያየ ካልሆነ በስተቀር ሁሉም አንድ ገጽ ነበሩ። አንድ ስራ ነበር እየሰሩ እና ዶክተር ቴዎድሮስ ከዚህ በተለይ የሚወቀሱበት መንገድ አይታየኝም። ዲያቆን ዮሴፍ በበኩላቸው ዶክተር ቴድሮስ አድሃኖም ለዓለምም ሆነ ለኢትዮጵያ ሕዝብ በእኩልነት የቆሙ ቢሆን ኖሮ ህወሀት በአማራና በአፋር ክልሎች ለዘመናት የሚዘልቅ የጤና ስርዓቱን ያናጋ የንብረት ውድመትና ጥሰት ሲፈጽም በዝምታ ማለፍ ባልተገባቸው ነበር ይላሉ። ነው የትግራይ ተወላጅ ስለሆንኩ ወይም የህወሀት አባል ስለሆንኩኝ የምከሰሰው በዚህ ነው ለሚለው ነገር አንድ እንደዚህ አይነት ኃላፊነት ቀመጠ ሰው ለሁሉም አድሎ በሌለበት መንገድ ጤንነት ምንም እንትን የለው ዘር አይጠይቅ ብሔር አይጠይቅ ቋንቋ አይጠይቅ፣ አገርንም አይጠይቅም። እና ይሄ ዓለም አቀፍ የሆነ ከፍተኛ የሆነ አገልግሎትን የሚጠይቅ እንደመሆኑ መጠን የትግራይ ኃይል ትግራይን ክልል አልፎ ሲወጣ፣ በሌላ ቦታ ላይ ሊያመጣውም የሚችለውን ጉዳት ሳይዝ አይደለም የመጣው። እንደውም ትግራይ ውስጥ ከተከሰተው የባሰ ብዙ እነሱ አንደኛ የመድኃኒት እጥረት አለን አለን ስለሚሉ ለሰራዊታቸው ያገኙትን በሙሉ ዘርፈዋል። ከዛም ደግሞ ሰው እንዳይጠቀምበት አድርገው የጤና ጣቢያዎችን፣ ክሊኒኮችን አፍርሰው እንዳለ አመድ አድርገው እንደወጡ አሁን ይኸው የሚወጣው ሪፖርት ሁሉ ያሳያል። እኔ እንጃ እንግዲህ እኔ ቆምኩት ለአለም ጤና ድርጅት እንደመሆኑ መጠን በአማራ ሕዝብ ላይ እና በአፋር ሕዝብ ላይ በጤንነቱ ላይ የመጣው ጉዳት ይሄ ነው የሚል ሪፖርት እስካሁን ድረስ እኚ ሰው ሲያወጡ ወይም ሲናገሩ ሰምቼ አላውቅም። ይሄ ራሱ ከፍተኛ ክስ ነው። ከፍተኛ የስራንን ኃላፊነትን መጣል ነው። ከዚህ የበለጠ ማስረጃ የለም። ዶክተር ሙሴ በአንጻሩ መንግስት ህወሀትን በከሰሰበት ደብዳቤና መግለጫዎቹ ላይ የተጠቀሱት አሀዞች ምክንያታዊ ያልሆኑና የተፈበረኩ በመሆናቸው የዳይሬክተሩ ዝምታ ከዚህ የመነጨ ሊሆን ይችላል ካልሆነም ሀሳባቸውን በተለያዩ መንገዶች ጠቅሰው ሊሆን ይችላል ሲሉ ያስቀምጣሉ እኔ ነው አይደለም ብሎ አስተያየት መፍጠት ይከብዳል ለእዚሁ ተናግሮም ሊሆን ይችላል ነው ብሎ አሁን በቀረበው ደብዳቤ ለወርልድ ሄልዝ ኦርጋናይዜሽን በተጻፈው የተቃውሞ ደብዳቤ በአፋር አካባቢ ሰቨንቲ ኤት ፐርሰንት ኦፍ ሄልት ፋሲሊቲስ ኢናፋር ሪጅን ተደምስሰዋል ነው የሚለው። እስከ አሁን ድረስ እስከ ትናንትና ድረስ አራት ወረዳዎች ብቻ ሜቢ አምስት እየተባለ ተለያየ ጋዜጣ ማይተናል። ስለዚህ ያ ሶስት ወረዳ አራት ወረዳ ያዙ እየተባለ ሰባ ስምንት ፐርሰንት ሄልት ፋሲሊቲ ተደመሰሰ ማለት ከእውነት የራቀ በጣም ምንም ነገር የማይገናኝ ቁጥሩ ዝም ብሎ የፈጠራ መሆኑ ያሳያል። ምክንያቱም ወደ ዋና ከተሞችም አልገቡም። ገና እስካሁን ድረስ እንደሰማ ነው ማለት ነው እና አሁን በትግራይ ዙሪያ በዚህ ቦርደር ኤሪያ አካባቢ ነው ያሉት እና ደብዳቤው ራሱ የፈጠራ ደብዳቤ መሆኑን በዚህ ነው የተገነዘብኩት። ማለት የራሴ አስተያየት ነው እና ይሄ የአፋር ብለዋል አላሉም ለሚለው እኔ መልስ መስጠት አልችልም ብለውም ሊሆን ይችላል ያላሉ እንኳንም ምክንያት ሊኖራቸው ይችላል። እኔ በዚህ ክርክር ውስጥ መግባት አልችልም ማለት ነው። ዲያቆን ዮሴፍ ተፈሪ የኢትዮጵያ ጥያቄ በዓለም የጤና ድርጅትና በተባበሩት መንግስታት ድርጅት ትኩረት ሊሰጠው ይገባል፣ የድርጅቱ ተአማኒነት ሳይቀር በዚህ ጉዳይ የተነሳ አደጋ የተጋረጠበት ሁኔታ ተፈጥሯል ያሉ ሲሆን ዶክተር ሙሴ ሀረጋ ወይም በበኩላቸው ደግሞ ዶክተር ቴድሮስ አድሃኖም ባይመሰገኑም እንኳን በእሳቸው ላይ የተከፈተው አላስፈላጊ የሐሰት ዘመቻ ሊቆም ይገባል ብለዋል። ይህ የኢትዮጵያ ክስ በመንግስታቱ ድርጅት እንዴት ይታያል ስንል መለስ ብለን አለም አቀፍ የሕግ ባለሙያ የሆኑትን አቶ በሪሳዋ ቀያ የሰጡትን መልስ እንስማ። የኢትዮጵያ መንግስት በዶክተር ቴድሮስ ላይ ቅሬታውን አሰምቶ ነበረ። ይህ ቅሬታው የተባበሩት መንግስታት ድርጅት የጤና ጥበቃው መስሪያ ቤት ገዢዎቹ፣ ቦርዶች አስፈጻሚ አካላት ስብሰባ ላይ ተነስቶ የኢትዮጵያን ስሞታ ተቀባይነት እንዲሆን አልተደረገም። ይህ እንግዲህ ምንድነው ፖለቲካ ውስጥ ዛሬ በዚህ በኩል ውስጥ ስታደርግ መንግስት ደግሞ በሌላ ቦታ እነዛ ነገሮች ትቀጣለህ ወይም አንተ ደግሞ ተራይን ጠብቀህ እርምጃ ትወስዳለህ እንጂ ማጆሪቱ ምንም ማድረግ አትችልም። ከተባበሩት መንግስታት ድርጅት አባልነት ራስን ማሰረዝ አይቻልም። ከድርጅቱ ውስጥ መውጣት አይቻልም። ተቃውሞን አሰምቶ ማጆሪቲ የድርጅቱ አባላት ደግሞ ተቃውሞህን ካልሰሙልን ህይወት ይቀጥላል እንጂ ግለሰቡ ላይ ምንም ሊደረግ አይችልም። ሴክሬታሪ ጄኔራሉ እውነት ያለግባብ ተናግረሃል፣ የኢትዮጵያ መንግስት አስቀይመሃል ብሎ ካላመነበት ማንም ከስራ ሊያባረ አይችልም። አንቶኒዮ ጉተሬስ አምኖበት ለጄኔራል አሰምብሊ አቅርቦ የሰውዬ አባል ሀገርን አስቀይመዋል እና ይወጣልን ካላለ አይልም። አንቶኒዮ ጉተሬዝ ደግሞ ይሄን ምል አይመስለኝም። በግሌ ፖለቲካ ድርጅት ውስጥ የሚካሄድ ነገር ነው። ይህ ፍርድ ቤት አይደለም። የተባበሩት መንግስታት ድርጅት ቻርተር ሰራተኞቹ በእኩልነትና በፍትሐዊነት እንዲያገለግሉ መመሪያን ይሰጣል። አሜሪካ ድምፅ ለተጠናቀረ ዘገባ ኤደን ገረመው ከዋሽንግተን ዲሲ እያደመጣችሁ ያላችሁት በ19 እና በ25 ሜትር ባንድ አጭር ሞገድ እንዲሁም በኢትዮ ሳት በቪኦኤ ኢትዮጵያ ቻናል ኤንኤስኤስ 12 ላይ ከዋሽንግተን ዲሲ የሚተላለፍላችሁን የአሜሪካ ድምጽ ስርጭትን ነው። በዌብሳይታችን አማሪክ ዶት ቪኦኤኒውስ ዶት ኮም ላይ እንገኛለን። በፌስቡክ አት ቪኦኤ አማሪክ ላይ ስርጭቶቻችን በቀጥታ እየተላለፈ ይገኛል። በትዊተር ሀሽታግ ቪኦኤ አማሪክ ብላችሁ ተከተሉን። ኢንስታግራምና ዩቲዩብ ላይም ማለን። አስተያየትና ጥቆማ ሲኖራችሁ ተዘዋዋሪው የስልክ መስመራችን ሁለት ዜሮ ሁለት ሁለት ዜሮ አምስት ዘጠና ዘጠኝ አርባ ሁለት የውስጥ መስመር አስራ አራት አስተያየቶቻችሁን በድምጽ በተቀረጸው መመሪያ መሰረት አኑሩ። ወይም ሆርን አት ቪኦኤ ኒውስ ዶት ኮም ላይ ኢሜይል አድርጉልን። ያስተናገድኳችሁ ያለው ጽዮን ግርማ ነኝ። ወደ ቀጣዩ ዘገባ ከማለፋችን በፊት የፕሮግራም ማስታወቂያ አለን። መልካም ዜና ለሐኪሞን ይጠይቁ ተከታታዮች ላለፉት ሁለት ዓመታት ሙሉ ቀልባችንን መቆጣጠር ብቻ ሳይሆን የኑሮ ዘይቤያችንን ጭምር ከመሠረቱ የቀየረውን ኮቪድ-19ን የሚመለከቱና በየጊዜውም የሚከሰቱ አዳዲስ ተለዋዋጭና አሳሳቢ ሁኔታዎች ሳቢያ ገርበብ ብሎ የነበረው የሐኪሞን ይጠይቁ የአድማጮች ጥያቄ መስኮት እንሆ ተከፍቷል። በሚያሳስቧችሁም ሆነ በየዘርፉ ከታወቁ ከፍተኛ ባለሙያዎች የአዋቂ መልስና ሙያዊ ትንታኔ የምትሹባቸውን የትኛውንም የጤና ዘርፍ የሚመለከቱ ጥያቄዎች እንደ ቀድሞ ሁሉ ተቀብለን ማስተናገድ ጀምረናል። የስልክ ቁጥራችን 2022059942፣ የውስጥ መስመር 14 ነው። ጥያቄዎቻችሁን በድምፅ በተቀረጸው መሳሪያ መሠረት አኑሩ። የዋትሳፕ ቁጥራችን 2022513505 ነው። የኢሜይል አድራሻችንን ሆርን አት ቪኦኤ ኒውስ ዳካምን ተጠቅማችሁ ብትልኩም ይደርስናል። ለሐኪሞን ይጠይቁ ማለት ብቻ አትዘንጉ። ላሳሰበውና ላስጨንቆ የጤና ነክ ጥያቄ መልስ እናፈላልጋለን። ሐኪሞን ይጠይቁ የእርሶም ነው። ወደ ተከታዩ ዘገባ እንውሰዳችሁ። ከትግራይ በስተቀር የጸጥታ ችግር በነበረባቸውና ፈተና መስጠት ሳይችሉ በቀሩ አራት ክልሎች ውስጥ የአስራ ሁለተኛ ክፍል ብሔራዊ መልቀቂያ ፈተና በተሳካ ሁኔታ መሰጠቱን የትምህርት ምዘናና ፈተናዎች አገልግሎት ኤጀንሲ አስታውቋል። ፈተናው የተሰጠው በአማራ፣ በአፋር፣ በኦሮሚያና በቤንሻንጉል ጉምዝ ክልሎች ዞኖች ሲሆን ከስድሳ ሺህ በላይ ተማሪዎች ፈተናውን መውሰዳቸው ተገልጿል። ፈተናውን የወሰዱ ተማሪዎችና የትምህርት ባለሙያዎች ተፈታኞቹ ያሳለፉትን የስነ ልቦና ጫናና አስቸጋሪ ሁኔታ ግምት ውስጥ ያስገባ የከፍተኛ ትምህርት ተቋማት መግቢያ ሊኖር ይገባል ያሉ ሲሆን የትምህርት ምዘናና ፈተናዎች አገልግሎት ኤጀንሲ በሰጠው ምላሽ ይህንን የመወሰን ስልጣን የመንግስት ነው ብሏል። መስፍን አራጌ ዝርዝራለው። የደሴ ከተማ ነዋሪዋ ወጣት መሐሌት ብርሃኑ አይነስውር ነች። በሆጤ አጠቃላይ አንደኛ ደረጃና መሰናዶ ትምህርት ቤት የ12ኛ ክፍል ብሔራዊ መለቀቂያ ፈተና ተፈትና ስትወጣ ያገኟት መሐሌት እዚህ ለመድረስ የከፋ ውጣ ውረድ ማሳለፏን ትገልጻለች። እንደ ወጣቷ የህወሀት ኃይሎች ደሴ ከተማን በተቆጣጠሩበት ወቅት የነበረው ወታደራዊ እንቅስቃሴ ለፈተና የሚያዘጋጅ አልነበረም። ጠዋትም ማታ የምትሰማ የመሳሪያ ድምጽ ነው። ይከብደሃል። ዛሬ ሞት ሞት ግሮ የምትለው ምን እንደሚፈጠር አታውቅም። እንኳን ለፈተና ልታስብ በቃ ለሕይወት ብቻ ነበር የምትጨነቀው። እና በጣም ከባድ ነበር። እና ደሴ ነጻ ከወጣች በኋላ እንደገና ለፈተና ትቀመጣላችሁ ዝግጅት አድርጉ ተባልን። ያን ብዙ አናምንም ነበር ድጋሚ ጦርነት ቢኖር እንደገና ተዘጋጅተን ነበር። ድጋሚ ለመዘጋጀት ከፍተኛ ጫና ነበረው፣ ግን አሁን በጣም ደስ ብሎኛል ስለተፈተን። ዛሬ በቅዳሜ ገበያ አጠቃላይ ሁለተኛ ደረጃ ትምህርት ቤት ውስጥ ስትፈተን ያገኘኋት የሸወርቅ ስዩም በበኩሏ በጦርነቱ ምክንያት ለተደጋጋሚ ጊዜያት ወደ ተለያዩ አካባቢዎች መፈናቀሏን ጠቅሳለች። ከሰሜን ወሎ እስከ አዲስ አበባ የዘለቀ ውጣ ወረዷን በማስታወስ ጦርነቱ ባያፈናቅልን እስካሁን ያው የአንደኛ ዓመት ዩኒቨርሲቲ ተማሪ ነበርን። ከቆቦ ነው የመጣው ተፈናቅዬ ከዛ ከቆቦ ስን mert az igen, እዚህ ደሴ ደሴ ማፈናቅለው ወደ አዲስ አበባ ላኩን። ከዛ አሁን ደግሞ እግዚአብሔር ብሎ ተመልሰን መተናል። ወደ አዲስ አበባ ከሄደች በኋላም ሶስት ወራትን ተፈናቅላ ለመቆየት መገደዷን የምትናገረው ይሸወርቅ ከቤተሰብ ተለያይቶ የወላጅ ዘመድን ዜና ሳይሰሙ መቆየት ይከብዳል፣ በዚያ ስሜት ሆኖ ማንበብና ማጥናትም አይታሰብም ብላለች ወጣቷ የተሻለ ዝግጅት አድርጌ በቆይም የተቀሰቀሰው ጦርነት አስከትለብኝ ባለችው የስነ ልቦና ጫና ምክንያት በነባሩ የዝግጅት መንፈስ ላይ እንደማትገኝ ያሞኖ ራሷን በተወሰነ ደረጃ አረጋግታ ለፈተናው መቀመጧን ጠቅሳለች። በእርግጥ እንደ ድሮ አይደለም። አሁን ለፈተና ያለን ቦታ ራሱ ትንሽ ከብዳን ተጨናንቀናል። ድሮ አንብበን ነበር አንብበን ተዘጋጅተን እያለ ጦርነቱ ሲነሳ ያው ከዛ ስሜት ወጣን። አሁን በጣም ይከብዳል። ትንሽ ተስፋ አስቆራጭ የሆነ ነገር ቢኖርም ያው እየሞከር ነው። የቻልነው ሌላ ነገር ለመጀመሪያ እራሱ እያሰብኩ ነበር። በአስር የሚመለስ ራሱ አልመሰለኝም። ሰላማችን የደሴ ከተማ አስተዳደር ትምህርት መምሪያ ኃላፊ ፍቅር አበበ የአስራ ሁለተኛ ክፍል መልቀቂያ ብሔራዊ ፈተና በመውሰድ ላይ ያሉት ተማሪዎች ተደራራቢ ችግሮችን እንዳሳለፉ ያስታውሳሉ። ባለፈው አመት ኮቪድ ጋር ተያይዞ ሲማሩ የተቆራረጠ ነበርና ሙሉ በሙሉ የአመቱን ትምህርት በተሳካ ሁኔታ ወይም በተሻለ በነበረው አሰራር መሰረት ያገኙ ተማሪዎች ሊሆኑች አይደሉ። ሁለተኛ ደረጃ እንደገና ፈተናው መፈተን ያለባቸው በዚያው ዓመት ነበረ። በጦርነቱ ምክንያት ወደ 2014 ዓ.ም ት የዞረበት ሁኔታ አለ እና በጥቅምት ይሰጣል ተብሎ ይታሰበ ፈተና ነበረ። ወጣት መሀሌት የስነ ልቦና ጫናውም ሆነ ሌሎች ተጽዕኖዎች፣ እሷንና እሷን መሰል ሴቶች በተለይ ደግሞ አካል ጉዳተኞች ላይ እንደሚከፋ ሳትጠቁም አላለፈችም። ስፔሻል ተማሪዎች ላይ ተጽዕኖ ከበድ ይላል። የምናጠናው ልጆች ጋር ነው። የእነሱ እርዳታ ያስፈልገናል። እነሱ ጋር ደግሞ በጦርነቱ ምክንያት ተራርቀናል። ዘንድሮ ውጤት ከሌሎች የኢትዮጵያ ክፍሎች ጋር እኩል መታየት ማየት አለብን ብዬ አላምንም። ማለፊያም ትንሽ ዝቅ ማለት አለበት። ካለን ዝግጅት የስነ ልቡና ጫና አንፃር ዩኒቨርሲቲ መግቢያ ውጤት ትንሽ ዝቅ ቢል፣ እንደገና ዩኒቨርሲቲ እስከምንገባም የስነ ልቡና ዝግጅት እንድናደርግ ድጋፍ ቢደረግ ብዬ አምናለሁ። የትምህርት ባለሙያዎችም ሆነ ተማሪዎቹ የነበሩበት ችግር ውስብስብ ቢሆንም የምክርና የማነቃቂያ መርሃ ግብር ከተሰጠ በኋላ በከተማዋ በተዘጋጁ ሶስት የመፈተኛ ጣቢያዎች 2880 ተማሪዎች ፈታ ና እንዲወስዱ መደረጉን የከተማዋ ትምህርት መምሪያ ኃላፊ አብራርተዋል። ልጆቹ በተለያየ የአእምሮ ጉዳት ውስጥ ያለፉ ናቸው። ቤተሰቦቻቸውን ያጡ፣ ወንድምህት ያጡ ይኖራሉ። በተለያየ መንገድ ዘመድ አዝማድ ከቤተሰቡ ውስጥ የተለያየ ጥቃት የደረሰባቸው የቤተሰብ አባላት ይኖሯቸዋል እና በዚህ የስነልቡና ጉዳት ውስጥ ሆነው ነው ፈተናውን እየወሰዱ ያሉት። ጥር 24 ጀምሮ ፈተናው ይሰጣል ተብሎ እንደተነገረ ልጆቹን የማሰባሰብ ስራ ነው የሰራ ነው። ምክንያቱም ከመኖሪያ አካባቢያቸው ለቀው ወደ ሌላ ወደ አዲስ አበባ ወደ ደብረ ብርሃን፣ ባህር ዳር የተሰደዱበት ሁኔታ አለ። እነሱን የማሰባሰብ ስራ ነው የሰራ ነው። ከዛ እነሱ እንደመጡ እንደገና ትንሽ ወደ ነበረበት ራሳቸውን ውስጣቸውን እንድመልሱ የተለያዩ የባለሙያ የታገዘ በየትምህርት ቤቱ ሳይኮሎጂ መምህር አለ በእነሱ የታገዘ አጫጭር ስልጠናዎችን የማነቃቃት ስራ ሰርተናል። በተጨማሪም እንደገና ወደ አካደሚክ ጉዳይ እንዲመለሱ በተመረጡ ሰብጀክቶች በሚፈተኑት ትምህርት አይነት ላይ ጥያቄዎችን የመስራት ተጨማሪ ክላስ የመስጠት ማቴሪያል ገዛዎች የማድረግ ስራ ተሰርቷል። ነገር ግን ይህ ሁሉ ሆኖ ወደ ኖርማል ሁኔታ ተመልሰዋል ማለት አይቻልም። እናም ይላሉ መምሪያ ኃላፊው፣ የዩኒቨርሲቲ መግቢያ ውጤቱ ተማሪዎቹ ያሳለፉትን ጫና ግምት ውስጥ ያስገባ መሆን ይገባዋል። ስለ ጉዳዩም ለክልሉ ትምህርት ቢሮ ማሳወቃቸውን አያይዘው ጠቅሰዋል። የአማራ ብሔራዊ ክልላዊ መንግስት ትምህርት ቢሮ በፌስቡክ ገጹ ይፋ እንዳደረገው የህወሀት ኃይሎች ገብተውባቸው በነበሩት የሰሜንና ደቡብ ወሎ የዋግምራና ኦሮሞ ብሔረሰብ አስተዳደር ዞኖች እንዲሁም በደሴ ከተማ አስተዳደር የ12ተኛ ክፍል መልቀቂያ ብሔራዊ ፈተና ያልወሰዱ ከ ሰላሳ ሰባት ሺህ በላይ ተማሪዎች ለፈተና ተቀምጠዋል። በሰሜን ጎንደርና ሰሜን ሸዋም በተመሳሳይ ፈተና የወሰዱ ተማሪዎች መኖራቸው ታውቋል። በተያያዘ ዜና የጸጥታ ችግር በነበረባቸው የኦሮሚያ ክልል አራት ዞኖች ከ20 ሺህ በላይ ተማሪዎች ፈተናውን መውሰዳቸውንና ፈተናው በሰላም መጠናቀቁን የአሜሪካ ድምፅ ዘጋቢው ና ኮር መልካ ከስፍራው አድርሶናል። በምዕራብ ሸዋ ዞን አቡና ጊንደ በረት ወረዳ ሁለተኛ የአቡና ሁለተኛ ደረጃ ትምህርት ቤት ተፈታኝ የሆነው ወጣት ያለምንም የጸጥታ ችግር ፈተናቸውን ማጠናቀቃቸውን ጠቅሶ በግጭት ምክንያት ያለፈውን እድል ዳግም ስላገኘ ደስተኛ መሆኑን ገልጸዋል። መጋንኮ አቡና ለሜሳን ጀለማ ከነኒ በለዱ መነ በሩምሳ አቡና ሰደርካ ለመፋ አ ቁርማ ተኩታኩ ለመፋ ሀላ ጋሪ ዳኒ ነጋሴ ፍረቻ ጅራ አቡና ለሜሳ ባላለው በአቡና ሁለተኛ ደረጃ ትምህርት ቤት ነው የምማረው ፈተናችንን በጥሩ ሁኔታ ነው የወሰን ነው። የጸጥታ አካላትም ምንም ችግር እንዳይፈጠር ጥበቃ እያደረጉልን ነው። የተፈተን ነው። ከዚህ በፊት ፈተናው ተቃጥሎ ስለነበር ባለመፈተናችን ተስፋ መቁረጥ ውስጥ አስገብቶን ነበር። በጣምም ተሰምቶን ነበር። አሁን ግን የአገር አቀፍ ፈተናውን በመውሰዳችን ደስተኞች ነን። ነገ ዩኒቨርሲቲ ገብተን ተምረን ለቤተሰቦቻችንና ለሀገራችን እንደምንሰራ ተስፋ አለኝ። ለአቡና ሁለተኛ ደረጃ ተማሪዎች አስራ ሁለተኛ ክፍል ተፈታኞች ሁሉ መልካም ውጤት እንዲያመጡ እመኛለሁ። በዚህ ወረዳ ተፈታኝ የሆነው አብዲ አድማሱ ደግሞ የነበረው የጸጥታ ችግር በመቀረፉ የተሻለ እንዲዘጋጅ ረድቶኛል ብሏል። የፈተናችን ሁኔታ በጣም ደስ ይላል። በጥሩ ሁኔታ እየወሰደን እንገኛለን። ከዚህ ቀደም ፈተናው በጸጥታ ሁኔታ ሲተላለፍ ብዙም ዝግጅት አድርገን ስላልነበር አሁን እንዲያውም ሰፊ ጊዜ አግኝተን ለማንበብና ያላዳረስ ነውንም የትምህርት ክፍል እንድናዳርስ እድል አግኝተናል። ስለዚህ ፈተናው በጥሩ ሁኔታ በማለፉ በጣም ደስ ብሎናል። ከአሜሪካ ድምፅ ሬዲዮ ጋር ቆይታ የነበራቸው የትምህርት ምዘናና ፈተናዎች አገልግሎት ኤጀንሲ ምክትል ዳይሬክተር ተፈራ ፈይሳ ከትግራይ ክልል በስተቀር የጸጥታ ችግር በነበረባቸውና ፈተና መስጠት ሳይችሉ በቀሩ አራት ክልሎች ውስጥ ፈተናው በተሳካ ሁኔታ መሰጠቱን አረጋግጠዋል። የመጀመሪያው ዙር በመደበኛው ፕሮግራም ሲሰጥ በዛ ጊዜ በጸጥታ ችግር ምክንያት ፈተና ያልወሰዱ አካባቢዎች አሉ። ለምሳሌ አማራ ክልል በዚህ ትግራይ ወራሪ ኃይል ተይዞ የነበሩ አካባቢዎች፣ ኦሮሚያም እንደዚሁ አልፎ አልፎ የጸጥታ ችግር ያለባቸው አካባቢዎች፣ በኒሻንጉል ጉሙዝም በተወሰኑ በጣም ጥቂት በሚባሉ አካባቢዎች፣ አፋሪም እንደዛው ያኔ ተይዞ የነበሩ አካባቢዎች። እነዚህን አካባቢዎች ደምረን ስናየው ወደ ስልሳ ሺህ አካባቢ የሚሆኑ ተማሪዎች ነበሩ፣ ያኔ በወቅት መውሰድ ያልቻል። ለእነዚህ ነው የተሰጠው ማለት ነው። ኦልሞስት ወደ ስድስት መቶ አስራ አምስት ሺህ ተማሪ ናቸው በኖርማል እንትን ለመውሰድ የተፈተኑት ከዚህ ውስጥ ኦልሞስት አሁን የአሁኑን ደምረን ስናየው ትርጉም ያለው ተማሪ ፈተናውን ወስደዋል። የሚቀሩት የተንጠባጠቡ እነዚህ በግል ችግርም በህመምም ሊሆን ይችላል። ስለዚህ በእኛ ግምገማ በጸጥታ ችግር ምክንያት አሁን ፈተና ያልወሰደው ያው የሚታወቀው ከትግራይ ክልል ውጭ በሌሎች ክልሎች ላይ ሙሉ በሙሉ ተሰጥቷል ብለን እናስባለን። የትግራይን ካነሱ እነዚህን ተማሪዎች ለመድረስ የታሰበ በእናንተ ኤጀንሲ በኩል ማለት ነው የታሰበ ነገር ይኖር ይሆን? በእኛ በኩል ምንም የምፈታ አደለም ይሄ አጠቃላይ ከሀገራዊ ጸጥታ ጋር የሚታይ ስለሆነ ሀገራዊ ጸጥታው ስትረጋገጥ ትግራይን እንደ ማንኛውም ክልል ሰላም ሲሆን ነው የምንፈትነው። ከጦርነት ቀጠና ነጻ በወጡትና ሰላማቸው በተመለሰባቸው አካባቢዎች ለሚገኙ ተማሪዎች በቂ ባይሆንም ዝግጅት የሚያደርጉበት የአንድ ወር ጊዜ መሰጠቱን ያመለክታሉ ምክትል ዳይሬክተሩ። የአንድ ወር ጊዜ የሰጠነው ለሁለት ምክንያት ነው። አንደኛ አካዳሚክ የሆነውን ዝግጅት ከመምህራኖቻቸው ከትምህርት ቤቱ እና ከዚህ ጋር ባለው እንትን የሚገናኙበትን እድልን ለመስጠት ነው። ሁለተኛው እነዚህ ተማሪዎች ከቦታ ቦታ ተፈናቅሏል ተጠቅሰዋል በጽታ ችግርም እንዲህ እንዲህ አይነት ችግሮች ደርሶባቸዋል እንረዳለን ይሄንን አንድ ወር በቂ ነው እያልን አይደለም እንግዲህ ይሄን ያደረግነው ነው አትሊስት ወደ ነበሩበት ወደ ልቦናቸው ወደ ቀልባቸው እንዲመለሱ ነው ተረጋግቶ እንዲፈተኑ ነው ተማሪዎችና የትምህርት ባለሙያዎች የዩኒቨርሲቲ መግቢያ ውጤቱ የነበረውን ችግር ግምት ውስጥ ያስገባ መሆን አለበት ሲሉ ደጋግመው ያነሳሉ ጥያቄዎቹ መቅረባቸውን ያረጋገጡት አቶ ተፈራ ግን ይህን የመወሰን ስልጣን የመንግስት እንደሆነ ተናግረዋል እንዲያነት ጥያቄዎች አሉ። ይሄን ኤጀንሲው አሁን የሚለውን ምንም ነገር የለም በዚህ ደረጃ ኤጀንሲውም አይወስንም፣ ይሄ ትልቅ ኢሹ ስለሆነ ዞሮ ዞሮ ግን ችግሩ እንዳለ እንረዳለን። ችግሩ ለመፍታት እኛ የተወሰነ ጊዜ ከመስጠት ባሻገር አሁን የመቁረጫ ነጥቡ ይለያል አይለይም የሚለውን ኤጀንሲ ሊወስንም አይችልም። የኤጀንሲ ስልጣን አይደለም፣ የሚመለከተው አካል ሌላ ነው እያሉኝ ነው። መንግስት ነው የሚወስነው። ይሄን ለአሜሪካ ድምጽ ሬዲዮ የተከበራችሁ አድማጮች ለምሽቱ ያስተናዳናቸው ዝግጅቶች ሊጠናቀቁ ጥቂት ደቂቃዎች ቀርተውናል። በዚች በቀረችን ደቂቃ ደግሞ ለቅዳሜ ምሽት የያዝንላችሁን አንድ ሙዚቃን ጋብዛችሁ ሙዚቃው አብሯችሁ ይቆያል። በእኛ በኩል ሳስተናግዳችሁ ያመሸሁት ጽዮን ግርማ ነበርኩ። በሁሉም ስፍራ ባሉ መላ ባልደረቦቻችን ስም ሰናበታችኋለሁ። ሰላም፣ በደህና ደሩ i